የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት ህዳር 4 2016 ዓ ም መሰናደው ጀመረ።

መንግስት በትጥቅ ትግል እንደማይሸነፍ የገለጹት ጠቅላይ ሚኒስትሩ የውይይት ጥሪ አቅርበዋል። በክላሽ መንግስት ካላቻለ ካልተቻለ ከመንገዳደል ተቀምጠን መወያየት ይመረጣል። ወደዛ መሄድ ነው። ስኪብቶ ክላሽ አንድ ጊዜ ይዞ በአንድ እጅ ውይይት በአንድ እጅ ጦርነት አስቸጋሪ ነው።

በዚህ ጉዳይ በምሽቱ ዘገባ አለን። በሌላ በኩል በቡሬ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት ሰዎች እንደተገደሉ ተገለጸ እና የሚለው ና ሌሎች ዘገባዎችንም ይዘናል። ሰላም ጤና ስጥልን የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት መሰናድር በመምራት ኤደን ገረመው አብሬያችሁ ቆያለሁ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ኤልያስ አስማረ ስርጭቱን ከስቱዲዮ ያቀናብርልናል። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች

ሰዎች እንዲሁም ደግሞ የዲጂታል ባለሙያዎች ጋር በመሆን አብራችን ታንሹ ዘንድ በአክብሮት እየጋበዝን አሁን ከአለም ዙሪያ ወደ ተሰባሰቡ ዜናዎች እንሻገራለን። ጤና ስጥልኝ እንደምን አመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን ኢትዮጵያ ከቦይንግ ሰላሳ አንድ ጄት አውሮፕላኖችን ገዛች። ጋዛ ሆስፒታል ውስጥ ታጋቾች ነበሩ የእስራኤል ጦር በቡርኪና

ናቤ መንደር ሰባ ሰው ተጨፍጭፈዋል፣ የሚሉት ከዕለቱ ርዕሰ ወሬዎች ውስጥ ናቸው። ኢትዮጵያ ከቦይንግ ሰላሳ አንድ ጄቶችን ገዛች። የኢትዮጵያ አየር መንገድ ሀያ ማክስ ሰባት ሰላሳ ሰባት ሞዴሎችን ጨምሮ ሰላሳ አንድ አውሮፕላኖችን ከቦይንግ ለመግዛት ሰሞኑን ውል መግባቱን አስታውቋል። በአፍሪቃ አንጋፋውና ግዙፉ የኢትዮጵያ አየር መንገድ ሀያ አንድ ሰባት ሰላሳ ሰባት ማክስ

እንዲሁም 11 787 ድሪም ላይነር አውሮፕላኖችን ሊገዛ ከቦይንግ ጋር መፈራረሙን ይፋ ያደረገው በዛሬ ዕለት ነው። አየር መንገዱ የዛሬ አራት ዓመት ከስምንት ወር አካባቢ መጋቢት አንድ 2011 ዓ ም ከገጠመው የማክስ ኤይት አደጋ ወዲህ እየፈጸመ ያለው የአሁኑ የቦይንግ ግዢ

ሲንግል አይል በሚባሉት አርበ ጠባብ ጀቶች ላይ ያለውን መተማመን መሻሻሉን እንደሚያሳይ አሶሲትድ ፕሬስ ዘግቦበታል። ቦይንግ በበኩሉ ከአየር መንገዱ ጋር የደረሰውን ይህን ስምምነት የዋጋ ቅናሽ ሳይደረግ የተፈጸመ በአፍሪቃ ታሪክ ከፍተኛው የቦይን

የቦይንግ አውሮፕላኖች ግዢ ብሎታል። ከቢሾፍቱ የማክስ ኤት አደጋ ማግስት በዓለም ዙሪያ ያሉ ማክስ 737 አውሮፕላኖች በሙሉ ከአየር ላይ ወርደው ለሁለት ዓመታት ያህል የትም እንዳይነሱና እንዳይበሩ ተደርገው ምርመራ ፍተሻዎችና ማሻሻያዎች ላይ መቆየታቸውም ይታወቃል። ኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ስለ አደጋው ሲናገሩ በትውስታችን ላይ አንዳች ጠባሳ ያኖረ ነው ብለውታል።

በአውሮፕላኑ ላይ የነበረውን የንድፍ ጉድለት ቦይንግ ሙሉ በሙሉ ማረሙን ማረጋገጣቸውንና በብቃትና በጥራቱ ላይም እምነታቸው መታደሱን አቶ መስፍን መግለጻቸውን የኤፒ ዘገባ አክሎ አስፍሯል። በአውሮፕላኑ የታየውን የዲዛይን ጉድለት ቦይንግ ሙሉ በሙሉ እንዲታረም ማድረጉን አረጋግጠናል። በመሆኑም በአውሮፕላኑ ብቃትና ጥራት ላይ ያለን እምነት ታድሰዋል፣ ነው ያሉት። ጋዛ ሆስፒታል ታጋቾች ነበሩ አለ የእስራኤል ጦር ሰራዊት

ሐማስ ጋዛ የሕፃናት ሆስፒታል ስር የጦር መሣሪያ ማከማቸቱን ያሳያሉ ያላቸውን ቪዲዮና ፎቶግራፎች የእስራኤል ጦር ትላንት ሰኞ አውጥቷል። የእጅ ቦምቦችን፣ በፈንጂ የታጨቁ አጥፍቶ ጠፊ ሰደርያዎችን የሐማስ ተዋጊዎች እንደ ወታደራዊ እዝ ይጠቀሙበት ነበር ባለው ራንቲሲ የሕፃናት ካንሰር ሕክምና ሆስፒታል ስር አከማችቷል ያሏቸውን ጦር መሣሪያዎች ማግኘታቸውን የሰራዊቱ ቃል አቀባይ ሪር አድሚራል

ዳንኤል ሀጋሪ ተናግረዋል። አዛዡ ያቀረቡት ቪዲዮ አነስተኛ ማድ ቤትን ጨምሮ አንዲት የመኖሪያ ቤት የመሰለች ክፍል ውስጥ በአቅራቢያው ወደሚገኝ የሐማስ የባህር ላይ ውጊያ አዛዥ መኖሪያ ቤት የሚወስድ መተላለፊያን ያሳያል። ቪዲዮ የተቀረጸበትን ስፍራና ወቅት በራሱ ማረጋገጥ አለመቻሉን ሮይተርስ በዘገባው ጠቁመዋል። ሐማስና የጋዛው ሆስፒታል ባለሥልጣናት በበኩላቸው የጤና ተቋማት ለዚህ መሰሉ ወታደራዊ ዓላማ ውለዋል የሚለውን ውንጀላ አስተባብለዋል።

የእስራኤል ጦር ይፋ ያደረገውን መረጃ አስመልክቶ ግን ከሐማስ የተሰጠ ምላሽ እስካሁን የለም። ዩናይት ስቴትስና ብሪታንያ በሐማስ ላይ አዲስ ማዕቀብ ጣሉ። ዩናይት ስቴትስና ብሪታንያ ሐማስ ባለፈው ወር በእስራኤል ላይ ያደረሰውን አስደንጋጭ ጥቃት ተከትሎ ቡድኑ ከኢራንና ከአጋሮቹ አንዱ ከሆነው የፍልስጤም እስላማዊ ጅሃድ የሚያገኘውን የገንዘብ ምንጭ ለማድረቅ የታለመ የሶስተኛ ዙር ማዕቀብ ጥለዋል።

የዩናይትድ ስቴትሷ የገንዘብ ሚኒስትር ጃኔት የለን በዛሬ ዕለት በሰጡት መግለጫ ሁለቱ ሀገራት ሐማስ ለጭካኔ አድራጎቶቹ ማስፈጸሚያ የሚያውለውን የገንዘብ ማሰባሰብ ና የመጠቀም አቅም አቅሙን ለመንሳት ጥረት እያደረጉ ናቸው ብለዋል። የሐማስ አድራጎት ከፍተኛ ስቃይ ያስከተለ ና አሸባሪነት ለብቻው እንደማይከሰት ያሳየ ነው ያሉት የለን ከአጋሮቻችን ጋር በመሆን

የሐማስን የገንዘብ መሰረቶችና የገንዘብ ድጋፍ ከውጭ የሚያገኝባቸው መንገዶች በመዝጋት ለክፋት ድርጊቱ ማስፈጸሚያ እንደ አዲስ የገንዘብ ማግኛ የሚጠቀምባቸውን ዘዴዎች ጨምሮ በወሳኝ መልኩ እያመከን ነው ብለዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከንን በበኩላቸው ማዕቀቡ ዓለም አቀፍ የገንዘብ ስርዓት በሐማስና አጋሮቹ ያለ አግባብ ጥቅም ላይ የሚውልበትን መንገድ ለመከላከል የታለመ ነው ብለዋል።

አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የሰዓቱን የዓለም ዜና ነው። የኬንያና የሱዳን መሪዎች ናይሮቢ ላይ ተወያይተዋል። ኬንያው ፕሬዚዳንት ዊልያም ሩቶና የሱዳኑ የሽግግር ምክር ቤት መሪ ጀኔራል አብደል ፋታ አልብርሃን ናይሮቢ ላይ ተገናኝተው በሱዳንና በቀጠናው ጸጥታ ሁኔታዎች ላይ ተነጋግረዋል።

ሱዳን ላለችበት ውከት መፍትሄ እንዲፈለግና በአጠቃላይ ግጭቶችን ማስቆም በሚቻልባቸው ሁኔታዎች ላይ ለመምከር የምስራቅ አፍሪቃ የጋራ ልማት ባለስልጣን ኢጋድ በአስቸኳይ ሰፊ የሰላም ሂደት ሁኔታዎችን እንዲያመቻችም አሳስበዋል። በሱዳኑ ጦር ብርቱ ነው በሚባለው ውትድርና ቀመሱ ቡድን መካከል ለሰባት ወራት ያህል እየተካሄደ ያለው ጦርነት ከፍተኛ ውድመት ማስከተሉም ተዘግቧል።

ከግማሽ በላይ የሚሆነው የሱዳን ህዝብ ለእርዳታ ጠባቂነት የተዳረገ ሲሆን ዳርፉር ውስጥም ከ20 ዓመታት በፊት ተካሂዶ ብዙ እልቂት እንዳደረሰው አይነት ግጭት እንዳያገረሽ ስጋት አሳድረዋል። በመጨረሻም በቡርኬናቤ መንደር ሰባ ሰው ተጨፍጭፏል። ሰሜናዊ ቡርኪና ፋሶ ውስጥ ሸማቂዎች ባለፉ ወር መጀመሪያ ላይ አድርሰውታል የተባለውን ጭፍጨፋ እየመረመሩ መሆናቸውን የአገሪቱ ባለስልጣናት ተናገሩ።

በአንዲት መንደር ውስጥ ተፈጸመ የተባለው መደዳ ግድያ ሰለባዎች በአብዛኛው ህጻናትና አዛውንት መሆናቸው ተገልጧል። በጭፍጨፋው የተገደለው ሰው ቁጥር ሰባ መድረሱን ባለሥልጣናቱ ትናንት ሰኞ ቢያስታውቁም የአውሮፓ ህብረት ግን መቶ እንደሚደርስ ከትናንት በስቲያ ጠቁሞ ነበር በአስሮች የሚቆጠሩ ቤቶች እንደ ተቃጠሉበት የተነገረው ጥቃት የተፈጸመው ዛኦንጎ በምትባል መንደር ውስጥ መሆኑን የተናገሩት አቃቤ ህግ ሲሞን ጋኑ

ተጠያቂው ማን እንደሆነ እስካሁን እንደማያውቁም አመልክተዋል። ህግ አስከባሪዎች ሁለት ቀን ሙሉ ስለ ጥቃቱ ሌሎችን ሳያነቁ መቆየታቸውንና መርማሪዎች ከአደጋው ቦታ የደረሱት ከአራት ቀናት በኋላ መሆኑን ጋኑ አመልክተው ቡድኑ ጉዞ ላይ ሳለ

ጥቃት ተሰንዝሮበት እንደነበርም ተናግረዋል። ከአልቃይዳና ከአይሲስ ጋር ቁርኝት ካላቸው እስላማዊ ጽንፈኞች ጋር ለአመታት እየተፋለመች ያለችው ቡርኪና ፋሶ በግጭቶች በሺዎች የሚቆጠሩ ሲገደሉ፣ ከሁለት ሚሊዮን በላይ ሰዋም ተፈናቅሏል። ጅሃዳዊ ጥቃቶች ዛሬ የዛሬ አመት መስከረም ውስጥ ስልጣን በኃይል የያዘውን የአሁኑን ጁንታ ጨምሮ በሀገሪቱ ላይ ሁለት መፈንቅለ መንግስት ሰበብ ሆነዋል።

ክቡራት እና ክቡራን አድማጭ ተመልካቾቻችን፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ ያበቃ። መልካም ምሽት።

የሰማችሁት ከዓለም ዙሪያ የተሰባሰቡ ዜናዎችን ያቀረበላችሁ አሉላ ከበደ ነበር። አሉላ ከበደን ለዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ ምሽት መሰናዷችን ይቀጥላል። ስርጭታችንን ከመደበኛው የሬዲዮ ሞገድ በተጨማሪ በቪ ማሪክ የፌስቡክ ገጽና ድረገጽ ላይ በቀጥታ እንድትከታተሉ እንጋብዛለን። መሰናደውን በመምራት ኤደን ገርመው፣ ዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ኤልያስ አስማ

ስርጭቱን በማቀናበር አባየው ገበያ፣ የዌብና ማህበራዊ ድረገጽ ፕሮዲሰራችን ሲሳይ አሸናፊና ግርማ ደገፋ የምስልና ድምፅ ቅንብሩን በመስራት ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታንሹ ዘንድ እንጋብዛለን። አሁን ለምሽቱ ወደ ያዝ ነው አብይ ርዕስ እንሻገር።

በኢትዮጵያ የሚንቀሳቀሱ የታጠቁ ኃይሎች መሳሪያቸውን አውርደው ወደ ውይይት እንዲመጡ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ጠቅላይ ሚኒስትሩ ዛሬ ማክሰኞ ከህዝብ ተወካዮች ምክር ቤት አባላት ለተነሱ ጥያቄዎች ምላሽ በሰጡበት ወቅት የትኛውም የትጥቅ ትግል የሚያደርግ ኃይል መንግስትን መገልበጥ አይችልም ብለዋል። የአማራና በትግራይ ክልሎች መካከል ያሉ አከራካሪ አካባቢዎችንም አስመልክቶ መንግስት በያዘው የህዝበ ውሳኔ አማራጭ ላይ ውይይት እየተደረገ መሆኑንም ተናግሯል

ተናግሯል። የተሻሉ ይቅርታ፣ እንደተደረገም ተናግሯል። የተሻሉ ሊባሉ የሚችሉ ሌሎችም የመፍትሄ አማራጮች ካሉ በሩ ክፍት መሆኑን ነው ያስታወቁት። ጠቅላይ ሚኒስትሩ በቅርቡ ስላነሱት የባህር በር ጥያቄና ምላሽ እንዲያገኝ መንግስታቸው ስለሚከተለው አማራጭም ማብራሪያ ሰጥተዋል። ኬኔዲ አባተ ዝርዝር ዘገባ ለው

ስብሰባ ላይ ለጠቅላይ ሚኒስትር አብይ አህመድ ከምክር ቤቱ አባላት ከተነሱ ጥያቄዎች መካከል የአማራ ክልልን ወቅታዊ ሁኔታ የሚመለከት ይገኛል። የአስቸኳይ ጊዜ አዋጅ ከታወጀ ጊዜ ጀምሮ በክልሉ የመጡ ያሉ ተጨባጭ ለውጦች ምንድን ናቸው? በተለይ ደግሞ ሰላምን ከማረጋገጥ አኳያ። ጠቅላይ ሚኒስትሩ ለዚህ ጥያቄ በሰጡት ምላሽ የአስቸኳይ ጊዜ አዋጁ በክልሉ አንጻራዊ ሰላም እንዳመጣ ተናግረዋል። በጉልበት

የክልል መንግስት እናፈርሳለን ብሎ የተነሱ ኃይሎች ነበሩ። የክልሉ መንግስት የራሱ ሙከራ አድርጎ ሳይሳካለት ሲቀር በኢትዮጵያ ሕገ መንግስት መሰረት ይህ ጉዳይ የፌዴራል መንግስቱ ገብቶ ሊያግዝ ይገባል የሚል ጥያቄ ቀርቦ በዚያው አግባብ የአስቸኳይ ጊዜ አዋጅ በእናንተ ጸድቋል። ይሄም አንፃራዊ ሰላም አምጥቷል። ይሄም የክልሉ መንግስት ከመፍረስ አደጋ ታድጓል።

ነገር ግን የተሟላ ሰላም አልመጣም። ተጨማሪ ውይይት፣ ተጨማሪ ስራ ያስፈልጋል። ያ የነበረው ስጋት ተቀልብሷል። የተሟላ ሰላም እንዲመጣ ግን ተጨማሪ ስራ ያስፈልጋል። በአማራና በኦሮሚያ ክልሎች ያሉ ግጭቶችን በሰላም ለመፍታት መንግስት ስላለው አቋምም ለጠቅላይ ሚኒስትሩ ጥያቄ ተነስቷል። በአሁኑ ሰዓት በኦሮሚያና በአማራ ክልል አንዳንድ አካባቢዎች የተፈጠረው የጸጥታ ችግር በዘላቂነት መፍታት አለበት።

ስለሆነም ይህ እጅግ በጣም ኋላ ቀር የሆነ የእርስ በርስ ግጭትና ትርምስ በአጠረ ጊዜ በሰላም እንዲቋጭ በመንግስት በኩል እየተሰሩ ያሉ ስራዎች ላይ ተጨማሪ መብራሪያ ቢሰጥ። መንግስታቸው በኢትዮጵያ ላሉ ግጭቶች ተጠያቂ እንዳልሆነ የገለጹት ጠቅላይ ሚኒስትር አብይ አህመድ የትጥቅ ትግል ለሚያደርጉ አካላት የሰላም ጥሪ አቅርበዋል። በተለያየ ቦታ ክላሽ አንግበው በየጫካው ላሉ ወንድሞቻችን እባካችሁን ሰላምን ናቅ አናድርጋት።

ሰላምን እንጠብቃት። የምትሻለው እሷ ናት ነው መልሱ። ለምሳሌ ኦሮሚያ አካባቢ ያለውን ችግር ኦፌኮ የሚባል ፓርቲ በሰላማዊ መንገድ ከተማ ውስጥ ተቀምቼ በንግግር እታገላለሁ ካለ ሸኔን ከኦፌኮ ምን ይለየዋል? ኦፌኮን በሰላም የሚያታግል አገር ሸኔን በሰላም የማያታግል ሊሆን አይችልም። ወይም በአማራ አካባቢ ችግር አለን

ማር የሚባለው ድርጅት ወይም አንድ ሌላ አብን የሚባል ድርጅት በሰላም መንገድ መታገል የሚችሉ ከሆነ ከዚያ ውጭ አማራጭ አለ ብለው የሚያስቡ ሰዎች ልክ እንደነሱ የሰላሙን ምርጫ ለመከተል የሚከለክላቸውም ነገር የለም ጠብ መንጃ ማውረድ ማውረድና ሀሳብ መንጃ የሆነውን መያዝ ያስፈልጋል።

አክለውም በትጥቅ ትግል መንግስትን ከስልጣን ማውረድ አይቻልም ያሉት ጠቅላይ ሚኒስትር አብይ የታጠቁ ኃይሎች ጠመንጃቸውን አስቀምጠው ወደ ውይይት እንዲመጡ ጠይቀዋል። አሁን በሚደረጉ ትግሎች ግራና ቀኝ መንግስት ማሸነፍ ይከብዳል። በክላሽ መንግስታት መጣል በዚህ ዘመን በዓለም ሁሉ የማይቻል በኢትዮጵያ ደግሞ በፍጹም አበደን አይቻልም፣ አይቻልም። በክላሽ መንግስት መጣል አይቻልም።

ካልተቻለ ከመነገዳደር ተቀምጠን መወያየት ይመረጣል። ወደዛ መሄድ ነው። እስክርቢቶ ክላሽም አንድ ጊዜ ይዞ በአንድ እጅ ውይይት በአንድ እጅ ጦርነት አስቸጋሪ ነው። ክላሻችን እናስቀምጥ፣ እስክርቢቶ እንያዝ፣ ሀሳብ እንያዝ፣ እንወያይ።

የኢትዮጵያ መንግስት በኦሮሚያ ክልል ከሚንቀሳቀሰው የኦሮሞ ነጻነት ሰራዊት ጋር ድርድር በማድረግ ላይ ቢሆንም በአማራ ክልል ያለውን ግጭት ለማቆም በይፋ የሚደረግ ድርድር ግን እስካሁን የለም። ጠቅላይ ሚኒስትሩ በዛሬው ማብራሪያቸው በትግራይና በአማራ ክልሎች መካከል ያለውን የአከራካሪ ቦታዎች ጥያቄ በዘላቂነት ለመፍታት መንግስታቸው ስለያዘው አማራጭም ተናግረዋል። የፌዴራል መንግስት በትግራይና በአማራ መካከል ዘላቂ ሰላም እንዲመጣ

አንዱ ተረስቶ ሌላኛው አኩርፎ ቀጣይ ግጭት እንዳይፈጠር ህዝበ ውሳኔ ማዕከል ያደረገ አካሄድ ብንከተል ጥሩ ነው ብሎ ያምናል። ይህን ለሁለቱ ክልል አመራሮች በጋራ አወያይቷል፣ አቅጣጫ አስቀምጧል፣ እየሰራበት ይገኛል። ህዝቡኑ አወያይተናል። የህዝቡን ምላሽ እናቃለን። ነገር ግን ነገር ግን ይሄ ምርጫ ይሄ መፍትሄ ብቸኛ ስላልሆነ

የአማራና የትግራይ ምሁራን፣ የአማራና የትግራይ የሃይማኖት አባቶች፣ የሀገር ሽማግሌዎች ተወያይተው ዘላቂ ሰላም የሚያመጣ መፍትሄ አለን ካሉ በደስታ እንቀበላለን።

ጠቅላይ ሚኒስትሩ ኢትዮጵያ ወደብ እንደሚያስፈልጋት በመግለጽ ከዚህ ቀደም ያነሱት ሀሳብ በተለያዩ አካላት ዘንድ በርካታ ጥያቄዎችን እየፈጠረ እንደሆነ በመጥቀስ ለተነሳላቸው ጥያቄም ሰፋ ያለ ማብራሪያ ሰጥተዋል። ኢትዮጵያ የወደብ ፍላጎቷን በኃይል የማሳካት እቅድ እንደሌላት በድጋሚ የገለጹት ጠቅላይ ሚኒስትሩ የባህር በር ጥያቄ ሲነሳ የሰሞኑ የመጀመሪያው እንዳልሆነም አብራርተዋል። ይህ ጉዳይ አዲስ ጥያቄ አድርገው የሚያውሩ ሰዎችም አሉ። አሁን ነው አጀንዳ ነው ምናምን እያሉ

አይቲንክ የባህር ኃይል ስንገነባ አልነበሩም መሰለኝ፣ ሰዎች ወይ ዩቱብ አልነበራቸውም። የባህር ኃይል ስንገነባ እኮ የለ አጀንዳ የለንም፣ ባህር እንፈልጋለን ነው። ግልጽ እኮ ነው አጀንዳ። ያኔ ዩቱብ ያልነበረው አሁን ዩቱብ ፈጥሮ ይሄ ጊዜያዊ አጀንዳ ነው ምናምን አጀንዳ ነው ቢል ትክክል አይደለም። ሁለተኛ ደግሞ የኤርትራን ሉዓላዊነት ለመዳፈር ነው የሚሉም አሉ። የማንንም ሉዓላዊነት የመንካት ፍላጎት የለንም። ማንንም የመውረር ፍላጎት የለንም።

በቢዝነስ ህግ ግን የማያወላዳ ምርጫ እንፈልጋለን። ከወደብ ጥያቄ ጋር በተያያዘ ሊፈጠሩ የሚችሉ ችግሮችን ለመቅረፍ ዓለም አቀፉ ማህበረሰብ ድጋፍ እንዲያደርግም ጥሪ አቅርበዋል። ማንንም አንኖርም፣ የመኖር ፍላጎት የለብንም። ረሃቡ ሳይመጣ ችግሩ ሳይመጣ መከራው ሳይመጣ ተወያይተን መፍትሄ እናበጅ ነው ያለው። ችግሩ ከመጣስ ህግ አይሰራም። ያኔ ረሃብ ከመጣ ምን ህግ አለ?

እኛ ምግብ ማስገባት ችግሮን ከራበን የሚይዘን ህግ አይኖርም ያገኘነውን በልተን ሰርቫይቭ እናደርጋለን። ይሄ የሰው ልጆች ሁሉ ባህሪ ነው። ያ ሳይመጣ ግን ቀድሞ መነጋገርና ህጋዊ መፍትሄ ማበጀት ጠቃሚ ይመስለኛል። የዓለም መንግስታትም ከዚህ አንጻር

ትርፍ ጠይቀን ከሆነም አስተካክለው በህግ አግባብ መፍትሄ እንድናገኝ ማገዝ አለባቸው። ማራገብ ሳይሆን ማገዝ አለባቸው። ኤርትራን ጨምሮ በቀይ ባህር ዳርቻ የሚገኙ የጎረቤት ሀገራትን በጎበኙባቸው ጊዜያት የወደብ ጥያቄን በተለያየ አጋጣሚ ማንሳታቸውንም ጠቅላይ ሚኒስትሩ አመልክተዋል። ሆኖም ለጥያቄው የተሰጣቸው መልስ ምን እንደሆነ አላብራሩም። ጠቅላይ ሚኒስትሩ ስለ ኢትዮጵያ የባህር በር ፍላጎት በይፋ የመጀመሪያውን ማብራሪያ በቅርቡ በሰጡበት ወቅት ጉዳዩ በድርድር እልባት ካላገኘ ወደፊት

ግጭት የግጭት መንስኤ ሊሆን እንደሚችል ጠቅሰው የኢትዮጵያ የኤርትራ የጅቡቲና የሶማሊያ መሪዎች እንነጋገር የሚል መልእክት ማስተላልፈው ነበር። ይኸው ንግግራቸው በተለይም ከኤርትራ ጋር ከሚታየው ውጥረት አንጻር የመወያያ አጀንዳ ሆኖ መቆየቱ ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ

በመከታተል ላይ የምትገኙት ዋሽንግተን ዲሲ ከሚገኘው ስቱዲዮ 18 የሚተላለፍላችሁን የማክሰኞ ምሽት መሰናዷችን ነው። ለዕለቱ የያዝነው አብይ ርዕስ ተጠናቋል። የትንታኔ መጽሄት ይቀጥላል። በቡሬ ወረዳ በታጣቂዎች ተፈጸመ በተባለ ጥቃት ሰዎች እንደተገደሉ ተገለጸ። በአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ

ባለፈው ሳምንት ከአርብ ጀምሮ ተፈጸመ በተባለ ጥቃት ከአምስት በላይ ሰዎች እንደተገደሉ ከአካባቢው እየሸሹ ወደ ኦሮሚያ ክልል ሆሮ ጉድሮ ወለጋ ዞን አሙር ወረዳ የተፈናቀሉ የሟቹ ቤተሰቦች ተናግረዋል። ጥቃቱ በፋኖ ታጣቂዎች ነው የተፈጸመው ሲሉ የገለጹት የዓይን እማኞቹ ድጋፍ እንዲደረግላቸውም ጠይቀዋል። በቡሬ ወረዳ ያለውን የፋኖ አደረጃጀት እንደሚመሩ ለአሜሪካ ድምጽ የገለጹት

ሻለቃ ጌታሁን በሬ የተባሉ ግለሰብ ድርጊቱን ሀይሎቻቸው እንዳልፈጸሙ ጠቅሰው ክሱን አስተባብለዋል። ድርጊቱ በፖለቲከኞች የተቀነባበረ ና የብልጽግና ፓርቲ ባደራጃቸው ፋኖች ባደራጃቸው ፋኖች የተፈጸመ ነው ሲሉ ተናግረዋል። በጉዳዩ ላይ ከቡሬ ወረዳ የመንግስት ባለስልጣናትም ሆነ ከአካባቢው ነዋሪዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። ናኮር መልካ ተጨማሪ ያለው

በአማራ ክልል ምዕራብ ጎጃም ዞን ቡሬ ወረዳ በቆጫቦ የገጠር ቀበሌ ውስጥ ለብዙ ዓመታት ከነቤተሰቦቻቸው እንደኖሩ የገለጹት አቶ ተስፋዬ ሁንዴ ባለፈው ሳምንት አርብ ጥቅምት ሰላሳ ቀን 2016 ዓ.ም ፋኖ ናቸው ሲሉ በጠቀሷቸው ታጣቂዎች ጥቃት ከአምስት ሰዎች በላይ እንደተገደሉ ገልጸዋል ፋኖዎች ባለፈው አርብ መጥተው ተኩሰውብን አካባቢያችንን አስለቀቁን በተኩሱም ከፍ ያለው የሚባል ታላቅ ወንድሜና

ሌሎችም ብዙዎችን ገደሉብን። ጥቃቱን የፈጸሙብን ደግሞ መሬቱ የኛ ነው ብለው ነው ነው ያሉት። ከቡሬ ወረዳ ሶንቶማ ቀበሌ በጥቃቱ ቤት ንብረታቸውን ጥለው ወደ አሙሩ ወረዳ እንደሸሹና የሳምንት አራስ እንደሆኑ የገለጹልን እናት ደግሞ ለደህንነታቸው ስለሚሰጉ ስማቸው አየር ላይ እንዳይውል ጠይቀው እርዳታ እንዲደረግላቸው ተማጽነዋል።

ከሳምንት በፊት ቅዳሜ ዕለት ወለጀ ባለፈው ሳምንት አርብ ደግሞ አምስት ሰዓት ላይ ከቤት ወጣው ለልጅ የማጠባውም ሆነ ለራሴ የምመገበው አላገኘሁም። ከባድ ችግር ነው የደረሰብን። ለደህንነታቸው በመስጋት ስሜ አይጠቀስ ሲሉ የጠየቁ ሌላ ግለሰብም በጥቃቱ አስራ አራት ሰዎች እንደተገደሉ ጠቅሰው አምስቱን እንደሚያውቋቸው በስም ለይተው ዘርዝረዋል።

አስራ አራት ሰዎች ናቸው የተገደሉት። ከእነርሱም የማውቃቸው ቻሎ ተስፋውን፣ ደሱ ገረማ፣ ሁንዴ ደበሎ፣ ዲቤ ከፋለና ከፋለ ሁሉ እቃ ይገኙበታል። ይህንን ያደረጉትም ፋኖ ይባላሉ ተኮሱብን። ጥቃቱን የፈጸሙበትን ምክንያት የኦሮሞ ተወላጆች በአማራ ክልል ውስጥ መኖር የለባቸውም ከዚህ ይሄዱ ብለው ነው። ህዝቡ ግን ከቅማያቱ አንስቶ እዚያው ተወልዶ ያደገ ነው ነው ያሉት።

ጥቃቱ እንደተፈጸመ ከተገለጸበት ከቡሬ ወረዳ መንግስት ኃላፊዎችና ከአካባቢው ነዋሪዎች

መረጃ ለማግኘት ያደረግነው ጥረት አልተሳካም። በሌላ በኩል በቡሬ ወረዳ የሚንቀሳቀሰውን የፋኖ አደረጃጀት እንደሚመሩ ለአሜሪካ ድምፅ ዘጋቢ በስልክ የገለጹልን ሻለቃ ጌታውን ብሬ የተባሉ ግለሰብ ድርጊቱን ኃይሎቻቸው እንዳልፈጸሙ ጠቅሰው ክሱን አስተባብለዋል። ድርጊቱ በፖለቲከኞች የተቀነባበረና የብልጽግና ፓርቲ በአደራጃቸው ፋኖዎች የፈጸሙት ነው ብለዋል። የዛኑ ቀን እኛ ሌላ ውጊያ ላይ የነበርነን

ግን በአንጻሩ በዛኑ ቀን ደግሞ እዚህ በብልጽግና ስርዓት ሰርጎ ገብ በማስገባት እዛ አካባቢ ያለውን ፋኖን ማህበረሰቡ እንዲጠላው ከሌላው ብሔር ኦሮሞ እንዲጠላ ሌላው አልፎም ሌላ ብሔር እንዲጠላ የተደረገ የግድያ ሙከራ የማፈናቀል ስራ ነው እንጂ በፋኖ አይደለም። ፋኖ የህዝብ ልጅ ነው። ማፈናቀል በፋኖ አደረጃጀት ላይ ፈጽሞ የተወገዘ ነው። ይህን አናደርግም።

ትናንትም አላደረግንም፣ ዛሬም አናደርግም፣ ነገም አይፈጸም። እርግጠኛው ነው ነገር ፋኖ ነን የሚሉ ፋኖ ያልሆኑ ተከፋይ በብልጽግና የተደራጁ ገዢው ስርዓት ያደራጃቸው ኃይሎች እነዚህ ሰርጎ ገብ ብለን የምንጠራቸው እኛም የምንታገላቸው መንግስት ደግሞ የሚደግፋቸው ኃይሎች አሉ በእነሱ የተፈጸመ ነው እንጂ በንጹሀን ፋኖ አሁን ላይ

ለዚህ ብሎ በሚታገል ፋኖ ግን የተፈጸመ አይደለም። ባለፉት ወራት መሰል ጥቃት አለመኖሩን ህጋዊ በሚሉት ፋኖ እንዳልተፈጸመ ማረጋገጫ አድርገው ያቀረቡት የፋኖ አደረጃጀት አመራሩ ይህንን በኦሮሞ ተወላጆች ላይ ያደረሱትን ለመያዝም እየሰራ ነው ይላሉ። ይህ ጉዳይ እኛም በሰማኝ ጊዜ በጣም ተሰምቶን እታች ድረስ ጉዳዩንም በባለቤትነት አሁን እኛ ቀደም እንዳልኩ።

የሚያፈናቀልን የምንቃወም ከሆነ እዚህ ቦታ ላይ የደረሰውን ነገርም እያወገዝንን አሁን እኛም በሂደት ላይ ነን። ይሄንን የፈጸመውን ጉዳይ እታች ለማድረስ እኛም ስራ ላይ ነን። እንደውም አሁን ደወልክልኝ እንጂ ቅድም ከአንዳንድ ጓዶች ጋ ቁጭ ብዬ እየተነጋገርነን ነበር። ይሄ ትክክል ያልሆነን ስራ የሰራን ሀይል መያዝ አለብን። በቃ በእርግጥ በመንግስት ነው የሚደገፈው። መንግስት አሁን እኛን እየወጋን ነው። የሚወጋን ሀይል ደግሞ ይህንን ሲሰራ ልክ

ከምንዋጋው ኃይል ለይተን አናያውም፣ በሚል ታች ድረስ ወርደን ይሄን ነገር ለመስራት ተዘጋጅተናል። ያንን ማሳያው ምንድነው? እኛ አሁን ሰዎች የሉም በቃ ጉዳዩን ፈጸሙ። የት እንዳሉ ማናቅም፣ ግን እኛ አድነንም ቢሆን አፈናፍነን መያዝ እንዳለብን ነው ዋናው። መያዝ ያለበት ግን እኛ ኦሮሞ ጠልም አይደለንም። ይሄን መስራት ካለብን እኮ ይሄን ውጊያ ከጀመረን አምስት ስድስት ወር ሊሆነን ነው። ለምንድን ነው ከዚህ በፊት ሄደን ጥቃት በአደባባይ ጥቃት ያልፈጸም ነው

ለምሳሌ እዚህ አካባቢ ላይ የታወቁ ፋኖ አደረጃጀቶች አሉ። በነዛ ከተፈጸመ እነሱም እኮ በስም ጠቅሰው ያውቁን እኛንም የክልል

ያልቻሉ ምንድን ነው? በማይታወቁ ሰዎች ስለተፈጸመ ነው። በቡሬ ወረዳ ደርሷል የተባለውን ጥቃት በተመለከተ ሻለቃ ጌታውን አላስተባበሉም። ነዋሪዎቹም ሆነ የፋኖ አደረጃጀቱን የሚመሩት ግለሰብ በሰጧቸው አስተያየቶች ላይ ሰዎች መገደላቸውንና መፈናቀላቸውን አረጋግጠዋል፣ ድርጊቱ በማን ተፈጸመ በሚለው ላይ የተለያዩ አቋሞችን አንጸባርቀዋል። በዚህ ጉዳይ ስሙ ከተነሳው የአማራ ክልል ብልጽግና ፓርቲ ምላሽ ለማግኘት ወደ ቅርንጫፍ ጽህፈት ቤቱ ኃላፊ አቶ ይርጋ ሲሳይ በስልክ ምላ

ምላሽ እንዲሰጡን ያደረግነው ጥረት አልተሳካም። ተፈናቃዮቹ የሸሹበት የአእምሮ ወረዳ ጆጅ ቀበሌ አስተዳዳሪ አቶ ሲሳይ ሚጀና በአንደኛና ሁለተኛ ደረጃ ትምህርት ቤት ውስጥ የተጠለሉትን ከሁለት ሺህ ስምንት መቶ የሚልቁ ተፈናቃዮችን ለመርዳት ጥረት እየተደረገ እንደሆነ አስታውቀዋል። ለአሜሪካ ድምፅ ናኮር መልካ ካምቦ

የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝናቸውን የሀገር ውስጥ ዜናዎች ለጥቂት ደቂቃዎች ገታ እናርግና በዚህ በዩናይትድ ስቴትስ የሕግ መወሰኛ ምክር ቤትና ከአሜሪካ ድምፅ ዋና ቢሮ እምብዛም ሳይርቅ እኛ ባለንበት በዋሽንግተን ዲሲ ማለት ነው በሺዎች የሚቆጠሩ ሰዎች ይሳተፉበታል ተብሎ የሚጠበቅ

ትዕይንተ ህዝብ እየተከናወነ ይገኛል። በስፍራው የሚገኘው ሀብታሙ ሲዩም የሰልፉን ይዘትና ተያያዥ ጉዳዮችን ሊያጋራን በቀጥታ የስልክ መስመር ላይ ይገኛል። እንግዲህ ወደዛ ነው በቀጥታ የምናልፈው ተመልካቾቻችን። ሀብታሙ እንደምን ዋልክ? እንደምን ሆነሻል? ኤደን እንደምን አምሽታችኋል? አድማጮቻችን እንዲሁም ተመልካቾቻችን

ሀብታሙ፣ እንግዲህ ይህ በዛሬው ዕለት የተጠራው ትዕይንተ ህዝብ በማን ነው የተጠራው? ዓላማውስ ምንድን ነው?

ኤደን አመሰግናለሁ። አድማጮችና እንግዲህ ተመልካቾቻችን ከውሃ ላይ የብዙ ሺህ ሰዎች ድምፅ ስላለ አንዳንድ ረብሻዎች ቢኖሩ ለድምፅ ጥራቱ ይቅርታ አስቀድሜ መጠየቅ እፈልጋለሁ። እንደሚታወቀው የሐማስና የእስራኤል ግጭት ከተቀሰቀሰ ስድስት ሳምንታትን አሳልፈዋል። በነዚህ ሳምንታት ውስጥ ጉዳዩ ከመካከለኛው ምስራቅ አልፎ የብዙ ዓለም ሀገራት መነጋገሪያ ሆኗል። የብዙ ዜጎችም የስሜት ግለት ምንጭ ሆኗል። በዚህ ምክንያት ደግሞ የተለያዩ ሰላማዊ ሰልፎች፣ ትዕይንተ ህዝቦች ይደረጋሉ። እዚህም ዛሬ

ያደረገው የዛ አካል ነው። ይህንን ሰይንተ ህዝብ የጠራው የአይሁዶች ፌዴሬሽን በሰሜን አሜሪካ በተባለው ተቋም ስር የሚገኘው የአሜሪካ የዋሽንግተን ቀጠና አስተባባሪ ነው። የተጠራበት ዋነኛ ምክንያት ደግሞ ከእስራኤል ጎን መሆንን ለማሳየት እንዲሁም ደግሞ ግጭቱ ከተቀሰቀሰበት ቀን ጀምሮ እጅግ ጨምሯል፣ በዝቷል የሚባለውን ሴም ጠልነት ወይንም ደግሞ የአይሁዶች ጠልነትን ለመቃወም እንደሆነ በአስተባባሪዎቹ በኩል ቀደም ባሉት ጊዜያት ተነግሯል። ከዚህ በተጨማሪ

ደግሞ በሐማስ እጅ ውስጥ የሚገኙ ከ አርባ በላይ የሆኑ ታጋቾች ይለቀቁ ዘንድ ድምፅ ለመሆን እንዲሁም በመላው ዓለም ላይ የሚኖሩ አይሁዶች ላይ ያነጣጠሩ አይሁድ ጠል ጥቃቶች ይቆሙ ዘንድ እነዚህ በጣነትና በሰላም እንዲኖሩ መብታቸው ይከበር ዘንድ ለመጠየቅ እንደሆነ አስተባባሪዎች ቀደም ባለው ሰዓት ላይ አስታውቀዋል። ከጀርባዬ በርካታ ሰው ይገኛል። በግምት ሳምስት ሺ ያክል ሰው ነው

በዛሬው ትዕይንት ህዝብ ላይ ይገኛል ተብሎ የሚጠበቀው ሄደን ነው።

ሀብታሙ፣ ስዩም እንግዲህ እኛም የቢሮችን አቅራቢያ ስለሆነ ይህንን ነገር መታዘብ የቻልንበት ነው። ሁኔታው የዛሬ ሁኔታ ለየት ባለመልኩ ወደ መስሪያ ቤታችን ስንመጣ መንገዶች በመዘጋታቸው የተለያዩ የመጓጓዣ አማራጮች እንድንጠቀም መገደዳችን የታወቀ ነው። ብዙ ሰዎች እንደሚሳተፉበት ይታወቃል። ተጨማሪ ደግሞ ታዋቂ ሰዎችም እንዳሉበት ነው የሚጠበቀውና ዛሬ ንግግር እንዲያደርጉ የሚጠበቁ ሰዎች እነማን ናቸው? ንግግር አቅራቢዎች፣ ስለእነሱስ ምን አይነት መረጃ አለ?

ኤደን እንግዲህ በዛሬው በዚህ ትዕይንተ ህዝብ ላይ ከመላ አሜሪካ የተውጣጡ ሰዎች ናቸው እንደሚመጡ የተጠበቀው። የመጡትም በየብስና በአየር ትራንስፖርት ከመላው የአሜሪካ ግዛቶች የመጡ ከ ስልሳ ሺህ በላይ ሰዎች እንደተሳተፉ ነው እየተነገረ ያለው። በዚህ ትልቅ ትዕይንተ ህዝብ ላይ ታዲያ ንግግር ያደርጋሉ ተብሎ የተጠበቁ አሁን እኔና አንቺ

ሚኒስትር ያደረጉ ሰዎች አሉ። የእስራኤል ፕሬዚደንት አይዛክ ሄርዞግ ከንግግር አቅራቢዎች መካከል አንዱ እንደሚሆኑ ቀደም ብሎ ተነግረዋል። ከዛ በተጨማሪ ደግሞ የሲኤንኤን የፖለቲካ ጉዳዮች ተንታኝ የሆነው ቫን ጆንሰን ቀደም ብሎ ንግግር አድርገዋል። እንዲሁም የህዝብ እንደራሴዎች እና በአሁኑ ሰዓት በሐማስ እጅ ውስጥ የሚገኙ ታጋሽ ቤተሰቦችም ንግግር ያደርጋሉ ተብሎ ይጠበቃል። ቀደም ብለው ያደረጉ ንግግር አለ። እነዚህ ሰዎች በሐማስ እጅ ውስጥ በመሆናቸው ለህይወታቸው ምን ያህል አደጋች እንደሆነና መላ ቤተሰቡ

ቤተሰቡ በአጠቃላይ እያለፈበት ያለውን ስቃይም እነዚህ የታጋሽ ቤተሰቦች ለማጋራት ሞክረዋል። ቫን ጆንስም ቀደም ባለው ጊዜ ጥቅምት ሰባት በአውሮፓውያኑ ቀን የተከሰተውን ጉዳይ ከሽብር ጥቃት ጋር አያይዞ ለአሜሪካ ህዝብ ምን አይነት መልእክት እንዳለው፣ በአጠቃላይ ደግሞ የጸረ ሴማዊነት ጥቃቶች ላይ መደረስ ያለበትን አቋምም ጠቅለል አድርጎ ተናግሯል። ኤደን

ሀብታሙ እንግዲህ አሁን አንተ ያለህበት ይሄ የዋሽንግተን ዲሲ ታሪካዊ ስፍራ የሚባለው ናሽናል ሞል ለትዕይንተ ህዝብ አዲስ አይደለም። ባለፉት ጥቂት ሳምንታት ወይም ደግሞ በቅርብ ጊዜያት የነበሩ ትዕይንተ ህዝቦች ምን ይመስላሉ? እስኪ ስለእነሱን ጥቂት አጋራል።

እውነት ነው፣ ኤደን። እንግዲህ ከስድስት ሳምንታት በፊት ይሄ ግጭት በሐማስና በእስራኤል መካከል ያለው ግጭት ከተጀመረ በኋላ ይሄን አሁን የሚገኝበት በአገረኛው አነጋገር ናሽናል ሞል የሚባለው ስፍራ በርካታ ሰላማዊ ሰልፎችን አስተናግደዋል። ግማሹ እስራኤልን በመደገፍ ነው፣ ሌላው ደግሞ ከፍልስጤማውያን ጎን በመሆን ከዛ ጎን ለጎን ደግሞ ለሰላም ብለውም ወደዚህ ቦታ ላይ ሰላማዊ ሰልፍ ያደረጉ

ሰዎች አሉ። ከጥቂት ቀናት በፊት የፍልስጤማውያንን የሚደግፍ ሰልፍ በሺዎች የሚቆጠሩ ተደርጎበታል። እንዲሁም ደግሞ ራሳቸው ከአይሁዳውያን ሆኑ ሰዎች ደግሞ በእኛ ስም የሚደረግ የኃይል እርምጃ ይቁም በሚል የአሜሪካ የህግ መወሰኛ ምክር ቤት እኔ ካለሁበት ጥቂት ሜትሮች ርቆ የሚገኝ ተቋም ነው፣ እዛ ውስጥም በመገኘት ድምጻቸውን አሰምተዋል። በመቶ የሚቆጠሩ ሰዎችም በቁጥጥር ስር መዋላቸው ይታወቃል። ይሄ ስፍራ እንግዲህ

መሰል ትዕይንተ ህዝቦች ይደረጉበታል። ጉዳዩ ከመካከለኛው ምስራቅ አልፎ የመላ ዓለምን የልብ ትርታ የሚቆጣጠር እንደመሆኑ መጠን የዛሬውም ሰላማዊ ሰልፍ ወይም ትዕይንተ ህዝብ የመጨረሻ እንደማይሆን ገምታለሁ። እኛም እንግዲህ ያሉ ዋናቸውንም ጉዳዮች እየተከታተልን ለአድማጮች ለተመልካቾች እናጋራለን። ሄደን ወደ አንቺ ልንመለስ እሺ፣ ሀብታሙ እንግዲህ ስላደረስከን መረጃዎች እናመሰግናለን። አድማጭ ተመልካቾቻችን ለተከሰተው የምስል ጥራት መቆራረጥ ይቅርታ እንጠይቃለን። ቴክኒክ

ችግር ነው። ወደ ተከታዩ መሰናዶ ነው የምንሻገረው።

ግጭቶች ቢቀጥሉም በታንዛኒያው ድርድር ተስፋ እንዳላቸው የክልሉ ነዋሪዎች ተናገሩ። በፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል የተጀመረው ሁለተኛ ዙር የሰላም ድርድር በታንዛኒያ ዳሬ ሰላም እየተካሄደ ባለበት በዚህ ሰሞን በኦሮሚያ ክልል አንዳንድ አካባቢዎች ግጭቶች እንደቀጠሉ ነዋሪዎች ተናግረዋል። ከሰሜን ሸዋ ዞን ያያ ጉለሌ ወረዳና ከምስራቅ ቦረና ዞን ጎሮዶላ ወረዳ ለአሜሪካ ድምጽ አስተያየታቸውን የሰጡ ነዋሪዎች እንደገለጹት በአካባቢያቸው ግጭቶች

ሰዎች እንደቀጠሉ ቢሆኑም ድርድሩ ውጤት እንደሚያመጣ ግን ተስፋ ያደርጋሉ ከድርድሩ ጋር በትዩ የቀጠሉት ግጭቶችን አስመልክቶ ከክልሉ የጸጥታና አስተዳደር ቢሮ እንዲሁም ደግሞ ከፌዴራል መንግስት የኮሚኒኬሽንስ አገልግሎት ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም በተያያዘ ዜና የፌዴራል መንግስቱ ከታጣቂው ኃይል ጋር እያካሄደ ያለውን ድርድር ይዘትና ዝርዝር ሁኔታዎች ለህዝብ ግልጽ እንዲያደርግ አምስት ተቃዋሚ የፖለቲካ ፓርቲዎች በጋራ ባወጡት መግለጫ ጠይቀዋል ጸሀይ ዳምጠው

ተጨማሪ አላት። በኢትዮጵያ ፌዴራል መንግስትና በኦሮሞ ነጻነት ሰራዊት መካከል በታንዛኒያ ዳሬሰላም ሁለተኛው ዙር የሰላም ድርድር የተጀመረው ልክ የዛሬ ሳምንት እንደሆነ ምንጮች ተናግረዋል። ይህም ሆኖ በአንዳንድ የኦሮሚያ ክልል አካባቢዎች አሁንም ግጭቶች እንደቀጠሉ የክልሉ ልዩ ልዩ አካባቢ ነዋሪዎች ይገልጻሉ። አቶ ገልገሎ በላኮ የጎሮ ዶላ ወረዳ ነዋሪ ናቸው። የሰላም ድርድር እንደተጀመረ ወሬው ከተሰማም ወዲህ ግጭቶች እንደቀጠሉ ናቸው ይላሉ።

ጎሮዶላ በትናንትናው ዕለት በወረዳችን ጎሮዶላና በሊበን ወረዳ አዋሳኝ ላይ የመከላከያ ኃይልና የኦሮሞ ነፃነት ሰራዊት ታጣቂዎች ሲታኮሱ ነበር። ህዝቡም በከፍተኛ ስጋት ውስጥ ነው። የሰላም ድርድሩ ተጀምሯል ሲባል እሰይ ከሰቆቃ ልንገላገል ነው ብለን ተደስተን ነበር። ነገር ግን ግጭቱ ቀጥሏል። ተስፋችን የሰላም ድርድሩ ስለሆነ

በዚሁ መቋጫ ቢበጅለት እንላለን። በምዕራብ ወለጋ ዞን ቤጊ ወረዳ እና በአጎራባች ወረዳዎችም ውስጥ ሲካሄዱ በነበሩት ከፍተኛ ግጭቶች አንጻራዊ ጋብታ ታይቷል እያሉት ደግሞ የወረዳው ነዋሪ አቶ ጋዲስ አኩማ ናቸው። ሰሞኑን ግጭቱ ቀዝቀዝ ብለዋል። አሁን በተጀመረው የሰላም ድርድር መንግስትም ሆነ የኦሮሞ ነጻነት ሰራዊት የህዝቡን መከራ ተገንዝበው ሰላምን እንዲያወርዱ እናሳስባለን።

ህይወት አስጠልቶናል። ስናወራ እውነት አይመስልም። ነገር ግን የሰላምን ዋጋ የሚያውቀው ሰላምን ያጣ ነው። የድርድሩን ውጤታማነት ለመስማት በጉጉት እየተጠባበቅን ነው። በሰሜን ሸዋ ዞን በያያ ጉለሌና አጎራባች ወረዳዎች ውስጥ አሁንም ውጥረቱ እንደቀጠለ የወረዳው ነዋሪ እንደሆኑ የጠቀሱት አቶ ተስፋይ ገብሳ ገልጸዋል። አሁን በእኛ ዞን በተለይም በያያ ጉለሌ ወረዳ ውስጥ ጦርነቱ ቀጥሏል።

በፊት በኦሮሞ ነፃነት ሰራዊት ተይዛ የቆየችው የወረዳው ሁለተኛ ከተማ ዳለት ትላንት ሰኞ ግን በመከላከያ ተይዛለች። አንዱ ሲመጣ ሌላው አካል ቦታ ይቀይራል። ግራ የሚያጋባ ነገር ነው። የሰላም ድርድሩ እንዲሳካ እኛ እንደየእምነታችን ጸሎት ይዘናል። ጦርነት በጣም ሰልችቶናል፣ መሮናል።

ሁለቱም ተደራዳሪዎች ህዝቡን ቢያስቀድሙ ላለሁ። ነዋሪዎቹ በክልሉ አንዳንድ አካባቢዎች ግጭቶች አለመቆሙን ቢናገሩም በኢትዮጵያ መንግስትና በኦሮሞ ነጻነት ሰራዊት መካከል በዳረሰላም እየተካሄደ ያለው ድርድር አዎንታዊ ለውጥ እያሳየ እንደሆነ ለአሜሪካ ድምፅ ቅርበት ያላቸው ምንጮች እየተናገሩ ይገኛሉ።

የኦሮሞ ነጻነት ሰራዊት ተደራዳሪ ቡድን በዋና አዛዡ ጃልመሮ ወይም ኩምሳ ድሪዋ እና በምክትላቸው ጃልገመቹ አቦይ የሚመራ ሲሆን ከመንግስት በኩል ደግሞ በጅምሩ ላይ እንደነበሩ ከተገለጹት ሁለት ጀነራል መኮንኖች ጋር የጠቅላይ ሚኒስትሩ የብሔራዊ ደህንነት አማካሪ አምባሳደር ሬድዋን ሁሴን እና የፍትህ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ድርድሩን ከትናንት በስቲያ እንደተቀላቀሉ ምንጮቻችን ጠቅሰን መዘገባችን ይታወሳል።

የፌዴራል መንግስቱም ሆነ የኦሮሞ ነጻነት ሰራዊት ድርድሩ ስለሚገኝበት ደረጃ እስካሁን የሰጡት መግለጫ የለም። ይህንኑን መነሻ በማድረግ መግለጫ ያወጡት አምስት ተቃዋሚ የፖለቲካ ፓርቲዎች ማለትም የመላ ኢትዮጵያ አንድነት ድርጅት መአድ፣ ኢያፓ፣ የአማራ ጊዮናዊ ንቅናቄ

አንድ ኢትዮጵያ ዲሞክራሲያዊ ፓርቲና እናት ፓርቲ የድርድሩ ይዘትና ሂደት በዝርዝር ለህዝብ እንዲገለጽ በትናንትና መግለጫቸው ለመንግስት ጥሪ አቅርበዋል። አቶ ዳዊት ብርሃኑ የእናት ፓርቲ የህዝብ ግንኙነት ኃላፊ ናቸው። መንግስት አሁን ላለው ተጨባጭ የሀገራችን የፖለቲካ ችግር መፍትሄ አድርጎ መውሰድ ያለበት ሁሉን አቀፍ

ግልጽ እና በአግባቡ የሚመራ ፖለቲካዊ ድርድርን ብቻ ነው የሚል ነው። ይህንን እንድንል ያደረገን ከቅርብ ጊዜ ጀምሮ በሀገራችን በደንብ እንደምናስተውለው በጎንዮሽ ባለስልጣናት ብቻ እርስ በርስ እየተጠራሩ የሚያደርጉት ድርድርና ስምምነት ለሀገራችን ተጨማሪ ሰቆቃና ችግር ይዞ እየመጣ እንጂ በዘላቂነት መፍትሄ

እንዲያስገኘ እንዳልሆነ ከግምገማችን በመረጣት ነው። አሁን መንግስት በቅርቡ ከኦሮሞ ነጻነት ሰራዊት ጋር በእርግጥ ይፋ አድርጎ በሚዲያ ባይናገርም የተለያዩ የመረጃ ምንጮች እንደሚጠቁሙት ታንዛኒያ ላይ በተመሳሳይ መልኩ ኦሮሞ ነጻነት ሰራዊት ጋር ከመጋረጃ ጀርባ ድርድርና ውይይት እያደረገ መሆኑን ሰምተናል። እንዲህ ያሉ ጎንዮሻዊና ከመጋረጃ ጀርባ በድብቅ የሚደረጉ ድርድሮች ሳይሆኑ የሀገራችን ተጨባጭ የፖለቲካ ችግሮች የሚፈቱት ሁሉን አቀፍ ግልጽና

በአግባቡ የሚመራ ድርድር ብቻ ነው። የኦሮሞ ነጻነት ሰራዊት ከኢትዮጵያ መንግስት ጋር የጀመረውን የሰላም ድርድር በበጎ እንደሚያየው ኦላ ገልጸው፣ በኦሮሚያ ክልል ውስጥ እየተካሄደ ያለውን ግጭትና ሁከት በውይይት ለመፍታት መድረኩን እንደ ዋና አጋጣሚ መወሰድ እንዳለበት በአጽንዖት አመልክተዋል። ለአሜሪካ ድምፅ ሀይድ አምጠው ከአዲስ አበባ።

በሶማሊያ ዶሎ አውራጃ የተከሰተው ከባድ ጎርፍ ነዋሪዎች ቤታቸውን ጥለው እንዲወጡ አስገድዷል። ጎርፉ ከፍተኛ የምግብ እጥረት እንዲከሰትም አድርጓል። ከሮይተርስ ያገኘነውን ዘገባ እንግድ ወልዴ እንደሚከተል ያቀርበዋል። አንዳንድ ቤተሰቦች ለደህንነታቸው ሲባል ለአገር ውስጥ ተፈናቃዮች በተዘጋጀው መጠለያ እንዲያርፉ ተደርጓል። አንዳንዶች ደግሞ የቀሩ ንብረቶቻቸውን ለማዳን ሲሉ እዛው በጎርፍ በተጠለቀለቀው መንደራቸው ቀርተዋል።

ቲማዲ ሁሴን አብዲ የአካባቢው ነዋሪ ነው። ሕፃናቱ ለደህንነታቸው ሲባል ለተፈናቃዮች በተዘጋጀውና ከፍተኛ ቦታ ላይ ወደሚገኘው የከተማው ክፍል ተወስደዋል። ሮይተርስ ከወልድ ቪዥን ጋር በመሆን በዶሎ ባደረገው ቅኝት ከነዋሪዎች ጋር ለመነጋገር እና ምስል ለመቅረጽ ችሏል ወደ አንዳንድ በከፍተኛ ደረጃ ወደ ተጠቁ አካባቢዎች መሄድ

አደገኛ እንደሆነ ቲማዲ ሁሴን ያስረዳል። የውሃው መጠን ከፍተኛ በመሆኑ ወደ አንዳንድ የከተማው ክፍሎች መሄድ አንችልም። በዚያ ላይ አዞዎችና ሌሎችም እንስሳት ሊኖሩ ስለሚችሉ ወደዚያ መሄድ እንፈራለን። የተባበሩት መንግሥታት ድርጅት ከከፍተኛ ድርቅ በኋላ በሶማሊያና በሌሎችም የምስራቅ አፍሪካ ሀገራት የተከሰተውን ጎርፍ በመቶ ዓመት አንድ የሚታይ ሲል ገልጾታል።

ሐኪሞ መሐመድ ሐሳን በጎርፍ ከተፈናቀሉት አንዷ ናቸው። ከጋልቦ መንደር ሸሽቼ የመጣሁት ቤቶቻችንና ሱቆችን በውሃ ተሞልተዋል። የውሃና የመብራት አቅርቦታችን፣ ምግብ፣ መተኛ ፍራሻችን በውሃ ተወስዷል። አሁን ምንም ምግብ የለንም። ወደ ዶሎ የሚያደርሰው መንገድ በጎርፉ በመቆረጡ ነገሮችን የከፋ አድርጎታል። አስፈላጊ እርዳታ ለማድረስ አስቸጋሪ ሆኗል። ይህም የምግብ እጥረት ይከሰታል የሚል ስጋት ፈጥረዋል።

ፈራክሳን አሊ አብዱሌ የሱቅ ባለቤት ናቸው። ጎርፍ በንግድ ስራ ላይ ትልቅ ተጽዕኖ አለው፣ ምክንያቱም ምንም ሸቀጥ ወደ ከተማው መምጣት አይችልም። ሸቀጥ በአውሮፕላን ማምጣት አንችልም። ትልቅ የሆነ ሸቀጥ፣ የነዳጅ፣ የምግብ እና የሌሎችም ነገሮች እጥረት አለ። ጎርፉ ያስከተለው ችግር በደንብ እየተሰማን ነው። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ ባለፈው ሳምንት እንዳስጠነቀቀው

ኤልኒኞና ኢንዲያን ኦሽን ዲፖል በተሰኙት የአየር ንብረት ክስተቶች ምክንያት በሚወርደው ከፍተኛ ዝናብ በሶማሊያ 1.6 ሚሊዮን ሰዎች ችግር ውስጥ ሊወድቁ ይችላሉ።

የተከበራችሁ አድማጭ ተመልካቾቻችን ለምሽቱ የያዝነው መሰናዶ ይቀጥላል። የመጀመሪያውን ምዕራፍ አጠናቀናል። የሁለተኛው ምዕራፍ የምንጀምርበት ሰዓት ላይ እንገኛለን። የሁለተኛው ምዕራፍ የመጀመሪያ ዘገባችን ንግድና ምጣኔ ሀብት ነው።

በኢትዮጵያ ቋሚ ወርሃዊ ደሞዝ ያላቸውና ዝቅተኛ ተከፋይ ነዋሪዎች በየጊዜው የሚጨምረውን የዋጋ ንረት መቋቋም እየከበዳቸው እንደመጣ ለአሜሪካ ድምጽ ተናግረዋል። በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋለ አባተ የብር የመግዛት አቅም በየጊዜው እየተዳከመ መምጣቱ ቋሚ ወርሃዊ ደሞዝተኞችን

በኑሮ ውድነቱ እንዲጎዱ አድርጓቸዋል ብለዋል። በዚሁም ታሳቢነት መንግስትም የደሞዝ ጭማሪ ሊያደርግ እንደሚገባ ዶክተር ሰዋለ ይመክራሉ። መንግስት በበኩሉ ለሰራተኛው የሚደረግን የደሞዝ ጭማሪ ወደፊት የሚያየው ጉዳይ እንደሆነ ከዚህ በፊት አስታውቋል። አስማማዋየ ነው በዚህ ጉዳይ ላይ ተከታዩን ዘገባ አሰናድቷል። በአዲስ አበባ ከተማ በመንግስት ስራ ውስጥ ተቀጥሮ እየሰራ የሚገኘው አቶ ባባይ ዘመነም

በየቀኑ እየጨመረ የመጣው የዋጋ ንረት እየፈተናቸው ከሚገኙ ቋሚ ወራዊ ደሞዝተኞች መካከል ነው። ከጊዜ ወደ ጊዜ ያለው የኑሮ ውድነት የኑሮ ጫና ከመቶ ፐርሰንት በላይ በሚባል ደረጃ እየጨመረ ነው ያለው እና በጣም አስቸጋሪ ነው። በተለይ እንደ አዲስ አበባ ያው የመንግስት ሰራተኛ ተከራይቶ የሚኖረው ራሱ የሆነ ነገር የለውም። ስለዚህ የቤት ኪራይ ከፍለው ትራንስፖርት፣ ሌሎች ነገሮችን የሚያስፈልጉ ነገሮችን አድርጎ ለመኖር ከአቅሙ በላይ ሆኗል። አሁን ያው ዞሮ ዞሮ ግን

የኑሮ ሁኔታው እንደ ማንኛውም ኢትዮጵያዊ እኛ ላይም ጫና አድርጓል አሳርፏል፣ ማለት ነው እና ይሄ ይታወቃል፣ ኦብቪየስ ነው መንግስትም ያውቋል። ስለዚህ ምናልባት እንግዲህ ወደፊት የሚለወጥ ነገር ካለ እናያለን። ነገር ግን አሁን ከረንትሊ ያው የኑሮ ጫናው ተጎጂ የመጀመሪያ ቁጥራንት ያው የመንግስት ሰራተኛ ነው ማለት ነው። የሁለት ልጆች እናት የሆኑት ሌላዋ የከተማ ነዋሪ ወይዘሮ አብዮት ሀብቴ የከተማ አስተዳደሩ ባዘጋጀው የሴፍትኔት ፕሮግራም ተደራጅተው እየሰሩ እንደሆነ ይናገራሉ።

ይሁንና አሁን በሚከፈላቸው አንድ ሺ ስምንት መቶ ብር ደሞዝ የዋጋ ንረቱን ተቋቁመው ቤተሰባቸውን ለማስተዳደር የማይችሉበት ደረጃ እንደደረሱ በምሬት ይናገራሉ። ለእኛ በጣም ከባድ ነው። በቃ ከአቅማችን በላይ ነው። አንድ ሺ ስምንት መቶ ብር ነው የሚከፈለኝ። ሁለት ሴት ልጆች አሉ። ራሴ ነው የማሳደጋቸው። እንደው ይሄ መንግስት እንት ምገባብ አይኖርማ ጨራሽ። በቃ በጣም ችግር ነበረ። በጣም ከምልን በላይ ማለት ነው። እዛም ቁልምሳ ቁርስ ይበላሉ።

እኛ ደግሞ ያው እንደምታይ ምሳ ቁርስ እንፈልጋለን፣ ግን ያቺ አትበቃንም። በቃ እንደምንም ብለን ወር እናድርሰው ምንለው፣ ወር አይደርስም። አንድ ኪሎ ጤፍ መካከለኛ ማለት ነው ከጠቁሩ ትንሽ እንትን ያለው መቶ ሀያ ብር ነው የምንገዛው። አንድ ኪሎ ጠሙድ ነው በቃ ኒዛ። እግዚአብሔር እንደው በራሱ ጊዜ ያብርድልን እንጂ በጣም ከኛ ጋር መሄድ አልቻለም አዲስ አበባ።

በአዲስ አበባ ዩኒቨርሲቲ የፋይናንስና ኢንቨስትመንት ረዳት ፕሮፌሰር ዶክተር ሰዋላ አባተም የብር የመግዛት አቅም በየጊዜው እየተዳከመ መቀጠል ቋሚ ወራዊ ደመወዝተኞች በኑሮ ውድነቱ እንዲጎዱ ማድረጉን ያስረዳሉ። እነሱ የሚያገኙት የገንዘብ መጠን ከጊዜ ጊዜ ቋሚ ነው ወይም ፊክስድ ነው አልተለወጠም። ነገር ግን የዛ ገንዘብ የመግዛት አቅም ደግሞ ከዋጋ ንረቱ ጋር በተገናኘ እጅግ በጣም አዘግዝቋል። ስለዚህ

የዛሬ አመት በመቶ ብር የገጅት የነበረ የፍጆታ እቃና ዛሬ መቶ ብር ምን ያህል ይገዛል ተብሎ ሲታሰብ የዛ መቶ ብር የመግዛት አቅሙ በዋጋ ንረቱ ጋር በተገናኘ እጅግ በጣም ስለዘቀዘቀ ወይም ስለቀነሰ ትናንትና ይጠቀሙት የነበረውን ያህል ፍጆታ እንኳ ዛሬ መጠቀም አይችሉም። ስለዚህ ገቢያቸው ቋሚ ከሆነና ካልጨመረ የዋጋ ንረት በኖረ ቁጥር የሚጠቀሙት የፍጆታ ብዛትና መጠን

እንደ ሁሌው አይሆንም፣ እየቀነሰ ይሄዳል። ለምሳሌ ምሳና አራት ቁርስ ይበላ የነበረ ሰው ዛሬ ምናልባት ቁርስና አራት ብቻ ሊሆን ይችላል የሚበላው ምሳ መብላት ስለማይችል። ከምሳ እንጀራ ይበላ ከነበረ አሁን ዳቦ ሊሆን ይችላል የሚበላው። ሌላውን ነገር ትተነው በእለት ተዕለት የፍጆታ እቃዎች ላይ ብቻ ያለው የዋጋ ጭማሪ ትናንት ይጠቀመው የነበረውን ያህል ፍጆታ ዛሬ እንዳይጠቀም ያደርገዋል። ስለዚህ የቋሚ ገቢ ያላቸው ሰዎች፣ የመንግስት ሰራተኛ የሆኑ ሰዎች

ከዋጋ ንረቱ ጋር በተገናኘ እጅግ በጣም በከፍተኛ ደረጃ ኢትዮጵያ ውስጥ እየተጎዱ ያሉ እነሱ ናቸው። ከዚህ የተነሳ ብዙዎቹ አይተን ጊዜ እንደምናየው የመንግስት ሰራተኛ እየለቀቁ የመንግስትን ስራ እየለቀቁ በግል ስራ ላይ ሲሰማሩ፣ በታክሲ ሹፌርነት ሲሰማሩ እናያለን። ወይም በሌላ መንገድ ኑሮውን የሚደጎም ካልሆነ በስተቀር በቋሚ ገቢ ኑሮን መደጎም አሁን እጅግ በጣም ፈታኝ የሆነበት ወቅት ላይ ተደርሷል። የአሜሪካ ድምፅ በጉዳዩ ላይ ያናገራቸው የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ፕሬዚዳንት አቶ ካሳሁን ፎሎም

ማህበራቸው በመንግስት ሥራ ውስጥ የሚገኙትን ሠራተኞች እንደማያካትት ገልጸዋል። ዝቅተኛ ተከፋዮችና ቋሚ ወራዊ ደሞዝ ያላቸውን የግል ተቋማትና በኢንዱስትሪ ፓርኮች ላይ የሚሰሩትን አስመልክቶም በቅርቡ ከጠቅላይ ሚኒስትር አብይ አህመድ ጋር በነበራቸው ውይይት ምክረ ሀሳብ ማቅረባቸውን አቶ ካሳሁን ፎሎ ይናገራሉ ስራ ግብር እንዲቀነስ የስራ ግብር መነሻው ስድስት መቶ ነው ከስድስት መቶ በታች ያለው ደሞዝ ነው ከግብር ነጻ የሚሆነው ስለዚህ ይሄ ዝቅ ስላለ ከፍ እንዲል ጠይቀናል

እንዲሁ አጠቃላይ ለውስጥ ብዙ ነገሮችን አንስተናል። የስራ ግብር ላይ የትኛው ይሻሻላል የምለው በምመልኩ ምለው አንዱ መነሻ ወደ ላይ ከፍ ይበል ነው። ሌላው እነዚህ መነሻ ከፍ ሲሉ ሌላውንም ይዞ ስለሚሄዱ ለምሳሌ ሰላሳ አምስት ፐርሰንት የምንቆረጥባቸው አሉ የእነሱንም ወደ ላይ ስለምገፋ ከታች ዝም ብገፋ ቢያንስ ለኑሮ ውድነቱ ይሄና ይሄ ብቻ ነው

ላይሆን ይችላል፣ ግን የተወሰነ ነገር አንድ ቀን ዳቦ መብላት ትልቅ ነገር ነው ከሚሉ

የኑሮ ውድነቱ በመንግስት ሰራተኛው ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ ሊኖረው ስለሚችለው ተጽዕኖ የአሜሪካ ድምፅ ያናገራቸው የሲቪል ሰርቪስ ኮሚሽን ምክትል ኮሚሽነር ስመኝው ቤ ሁሉንም የሚመለከት እንደሆነ ጠቅሰው በጉዳዩ ላይ የተለየ ምላሽ እንደማይሰጡን ገልጸውልናል። ዶክተር ሰዋለ እንደሚሉት ግን የኑሮ ውድነቱ በመንግስት ሰራተኛው ላይ የፈጠረው ጫና በአገልግሎት አሰጣጡ ላይ በሚታዩ እንደ ሙስና ባሉ ህገወጥ ተግባራት መታየት እንዲጀመረ ይጠቁማሉ። ሰርቪስ ወይም አገልግሎት በሚሰጡ ተቋማት ውስጥ ያሉ ሰራተኞች

በተለይ መንግስት መስሪያ ቤት ላይ እየታየ ያለው ከፍተኛ የሆነ የሙስና ዝንባሌዎች ይታያሉ። በየትኛውም አገልግሎት የእጅ መንሻ ካልሰጠህ የማይሰራበት ነባሪ ሁኔታ ላይ ተፈጠ ደርሶ ማለት ነው። ስለዚህ በአንድ በኩል ሙስናን ያበረታታል። ከታች ጀምሮ እስከላይ ከመዝገብ ቤት ጀምረህ የእጅ መንሻ ካልሰጠህ ስራ የሚሰራልህ ወይም ደግሞ ጉዳይህን ማስፈጸም ማትችልበት የመንግስት ቢሮክራሲ

እየሆነ መጥቷል። እንደ ልምድ መንግስት ላለፉት አምስት ዓመታት ይህ ነው የሚባል የደሞዝ ጭማሪ አላደረገም የሚሉት ዶክተር ሰዋለም የኑሮ ድንጫናውን ለማቃለል የሚያስችል የደሞዝ ጭማሪ ማድረግ እንዳለበትም ያመለክታሉም። ደሞዝ ጭማሪን በተመለከተ ደሞዝ ማልጨምረው ዋጋ ንረትን ያባብሳል በሚል ጀስቲፊኬሽን ነው። ግን የዋጋ ንረቱ እስካለ ድረስ ማህበረሰቡ

ወይም ደግሞ የቋሚ ገቢ ያለው ሰው ደግሞ በአግባቡ ያን የዋጋ ንረት ሊሸከምለት የሚችል የገንዘብ መጠን በደሞዝ ጭማሪ መልክ ማግኘት አለበት። አንዱ ዋጋ ንረቱን የሚያንረው መንግስት በመንግስታዊ ሚዲያዎች የሚያደርገው የማስታወቂያና የፕሮፓጋንዳ ስራ ነው። ደሞዝ ተጨመረ የሚለው ዜና ጀምሮ በተደጋጋሚ ማህበረሰቡ ላይ የሚሰሩ የሚዲያ ስራዎች ናቸው ገቢያውን ዲስቶርት የሚያደርጉት እና የደሞዝ ጭማሪ ሲደረግ

ባለው በመንግስት አሰራር እናንተን ውስጥ ቢደረግና ያን ያህል በሚዲያ ባይጮህ ኢፌክቱም ያን ያህል ላይሆን ይችላል። ስለዚህ በተለያየ ምክንያት በውጭ ምንዛሬ እጥረት፣ በነዳጅ እጥረት፣ የአቅርቦት እጥረት፣ የፍላጎት መጨመር የሚያመጣቸው የዋጋ ንረቶች እንደተጠበቁ ነው። ይሄን ሊያሟላ በሚችል መንገድ፣ የማህበረሰቡን ኑሮ ሊደጉም በሚችል መንገድ የደሞዝ ጭማሪ መደረግ አለበት። እዛ ላይ በጣም ዳተኝነት አለ።

የነዳጅ ድጎማ መነሳትን ጨምሮ ሌሎች ለዋጋ ንረት አባባሽ የሆኑ ውሳኔዎችን ለመቆጣጠር በሚል የወጡ ፖሊሲዎችን መንግስት ውጤታማነታቸውን ማነታቸውን መልሶ ሊያጤናቸው እንደሚገባም ዶክተር ሰዋ አላባት ያሳስባሉ። ባለፈው ሰኔ መጨረሻ ከተወካዮች ምክር ቤት የደሞዝ ጭማሪ አስፈላጊነትን አስመልክቶ ጥያቄ የቀረበላቸው የገንዘብ ሚኒስትሩ አቶ አህመድ ሽዴም ለወደፊት በሂደት የሚታይ ነው ሲሉ ምላሽ መስጠታቸውም ይታወሳል። በመንግስት ስራ ውስጥ ያሉት አቶ ባባይ ዘመነ ደግሞ ከደሞዝ ጭማሪው በላይ መንግስት የዋጋ ንረቱን በዘላቂነት ለመቆጣጠር ቢሰራ የተሻለ ሁኔታ ሊፈጥርላቸው እንደሚችል ያምናሉ። የኑሮ ውድነትን የሚያረጋጋ

የራሱ የሆነ የኢኮኖሚ ፖሊሲ ቀርጾ የሚያስተካክልበት መንገድ ቢኖር ደስ ይለኛል። ማለት በየጊዜው በቃ የማይጨምር ነገር የለም፣ ሀይ የሚልም የለም። በቃ አይ ዋጋ ጨመረ፣ ኑሮ ጨመረ የተባለ ነጋዴዎችም እያንዳንዱ ታደግ በቃ ከእጥፍ በላይ ነው የሚጨምረው። እና ይህን ይህን እንኳን ማረጋጋት ማስተካከል የሚችል ስርአት ሊዘረጋ የተሻለ ይሆናል ብዬ ነው የማስበው እንጂ ደሞዝ መጨመሩ አሁንም ያው ተጨመረ ማለት አሁንም ከዛ በላይ ይጨምራል ማለት ነው እና

ያክል ነው። በኢትዮጵያ በአሁኑ ወቅት ቋሚ ወራዊ ደሞዝተኞች፣ የመንግስት ሰራተኞች ከ2.2 ሚሊዮን በላይ እንደሆኑ የፌዴራል ሲቪል ሰርቪስ ኮሚሽን መረጃ ያሳያል። የዋጋ ንረቱን አስመልክቶም በመስከረም ወር የተመዘገበው አጠቃላይ የዋጋ ግሽበት 28.3 በመቶ እንደሆነ የብሔራዊ ስታቲስቲክስ አገልግሎት መረጃ ያሳያል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ።

የአይሁድ ሰፋሪዎች በፍልስጤም ገበሬዎች ላይ የሚያደርሱት ጥቃት እየጨመረ በመምጣቱ በዌስት ባንክ በስፋት የሚመረተውን የወይራ ዘይት ምርት መጠን ሊቀንሰው እንደሚችል የፍልስጤም አርሶ አደሮች ማህበር አስታወቀ። ካለፈው መስከረም 26 የሀማስ ጥቃት ወዲህ እንደጨመረ በተገለጸው የአይሁድ ሰፋሪዎቹ ጥቃት በአቅራቢያው ከሚገኙ በሺዎች ከሚቆጠሩ የወይራ ዛፎች ምርት መሰብሰብ እንዳይቻል ማድረጉንም ማህበሩ ጨምሮ አስታውቋል። ያን ቦቻት በዚህ ላይ ያደረሰንን ዘገባ ስመኝሽ ቆዬ እንደሚከተለው ታቀርባለች።

ቀርቧለች። በዌስት ባንክ ሰሜናዊ ክፍል ለእይታ እጅግ ማራኪ በሆነችው ሳልፊት የተሰኘች የፍልስጤም ከተማ ውስጥ የሚኖረው አርሶአደር ጃባል አቡ ስሊሚ ከፊቱ ለሚጠብቀው እጅግ አስቸጋሪ ዓመት እየተዘጋጀ ነው። ተንከባክቦ ያሳደጋቸው የወይራ ዛፎቹ ለምርት ቢደርሱም ቢያንስ ሰላሳ ከመቶ የሚሆነውን ማሳ መሰብሰብ እንደማይችል ይናገራል።

ልክ እንደ አብዛኞቹ ፍልስጤማውያን ገበሬዎች ስሊሚም በመንደሩ በሚገኙ የአይሁድ ሰፈሮች ቅርብ በሆኑ የእርሻ መሬቶች ላይ ለመስራት በጣም ይፈራል። የጠመንጃ አፈሙዝ ደቅ ነው። ምርት የሚሰበስብበትን የእርሻ መሳሪያ በሱ ጭነት መኪና ላይ እንዲያስገባ አዘዙት። የወይራ ፍሬውንም በጭነት መኪናው ላይ እንዲያስገባ አደረጉ። ከዚያ ሁሉም ከዚያ ስፍራ ለቀው እንዲወጡ ነገሯቸው።

መስከረም 26 ቀን የሐማስ ታጣቂዎች በእስራኤል ላይ ጥቃት ካደረሱ በኋላ በዌስት ባንክ በሚገኙ የፍልስጤም አርሶ አደሮች ላይ የሚፈጸሙ ጥቃቶች እየተበራከቱ መጥተዋል። የተባበሩት መንግስታት ድርጅትም በእስራኤልና ሐማስ መካከል ጦርነት ከተጀመረበት ጊዜ አንስቶ በቀን በአማካይ ሰባት ጥቃቶች እንደሚመዘገቡ አስታውቋል።

አብዛኞቹ ጥቃቶች የሚፈጸሙት የፍልስጤም ገበሬዎች ወደ ሰፈራቸው እንዲጠጉ በማይፈልጉ የአይሁድ ሰፋሪዎች ነው። ዌስት ባንክ ውስጥ በራማላ እና በአልቢርሃ ጠቅላይ ግዛት ውስጥ የምትገኘው ቱርመስ አያ ከተማ ከንቲባ ላፊ ሻላቢ ጥቃቶቹ በአካባቢው ምርት ላይ እያደረሱ ስላለው ተጽዕኖ ያስረዳሉ።

እያወራን ያለነው ምርታቸውን መሰብሰብ ስለማንችለው ወደ አራት ሺህ የሚጠጋ ሄክታር የወይራ ዛፎች ነው። ቱርመስ አያ የተሰኘችው የፍልስጤም መንደር ሙሉ ለሙሉ በሚባል ሁኔታ የምትተዳደረው በወይራ ዘይት ምርት ነው። ከንቲባው እንደሚያስረዱት ጥቃቶቹ በተከታታይ እና እጅግ አደገኛ በሆነ መልኩ እየተፈጸሙ በመቀጠላቸው ቢያንስ 60 ከመቶ ከሚሆነው የወይራ ዛፍ ምርት አይሰበሰብም።

ሌላዋ የአካባቢው አርሶ አደር የሆነችው ናዲያም ስለ ሁኔታው ትገልጻለች። እዚያ ብዙ የወይራ ዛፎች አሉን፣ ግን ወደዚያ መሄድ አንችልም። ሁሉንም ነገር ዘግተዋል። ይህ አካባቢ በዌስት ባንክ የሚገኙ ገበሬዎች ላይ እየደረሰ ያለውን ተጽዕኖ የሚያሳይ ጥሩ ምሳሌ ነው። እነዚህ ዛፎች በወይራ ፍሬዎች የተሞሉ ቢሆኑም አርሶ አደሮቹ ወደዚህ መጥተው ምርታቸውን ለመሰብሰብ እጅግ ይፈራሉ።

ምክንያቱም እዛ ማዶ እንደምታዩት በአጠቃላይ ዙሪያውን የአይሁድ ሰፋሪዎች የሚገኙበት ስፍራ ነው። የፍልስጤን አርሶ አደሮች ማህበር በሚደርሱ ጥቃቶች እና በአየር ንብረት ለውጥ ምክንያት የዚህ ዓመት ምርት ቢያንስ በ60 ከመቶ እንደሚቀንስ አስታውቋል። በዚህ በዌስት ባንክ ውስጥ ብቻ አንድ መቶ አስር ሺህ ቤተሰቦች በቀጥታ ከወይራ ማሳት በሚገኘው ምርት የሚተዳደሩ መሆናቸውን የማህበሩ አባል የሆኑት አባስ ሚልሄም ይገልጻሉ።

our estimations as a union and we the largest union in west bank you know for farmers ማህበራችን በዌስት ባንክ ከሚገኙ አርሶአደሮችን ከሚወክሉ ማህበሮች ትልቁ ነው። እንደኛ ግምት ከሆነ ከ50 እስከ 55 በመቶ የሚሆን የፍልስጤም ገበሬ ምርቱን መሰብሰብ አይችልም። የወይራ ዛፍ ምርት በዌስት ባንክ የግብርና ኢንዱስትሪ ውስጥ ትልቁ የምርት ዘርፍ ነው። ባለፈው አመት አርሶ አደሮች የወይራ ምርቶችን በመሸጥና ዘይት በማምረት

ከ20 ሚሊዮን ዶላር በላይ አግኝተው ነበር። በዚህ ዓመት የሚያገኙት ገንዘብ ግን እጅግ ያነሰ ይሆናል። ያን ቦቻት ከዌስት ባንክ ለላከው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዶችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮ ዛት በቪኦኤ ኢትዮ ቻናል ኤን ኤስ ኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አምሃሪክ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን።

በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሠረት አኑሩልን። በዋትሳፕ ቁጥራችን 2022513505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ

የተከበራችሁ አድማጭ ተመልካቾቻችን ለማክሰኞ ምሽት የያዝናቸው መሰናዶዎች እዚህ ላይ ተጠናቀዋል። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። እንደ ማንኛውም የዓለም ክፍል ሁሉ በሰሐራ ግርጌ ባሉ አገራት የኑሮ ሁኔታን ማሻሻል የሚቻለው በንግድ ነው ሲል የዛሬው ርዕሰ አንቀጽ ሀተታውን ይጀምራል።

ለዛም ነው ዩናይትድ ስቴትስ እንደ አውሮፓን አቆጣጠር በ200 ዓ ም የአፍሪካ የእድገትና የንግድ ዕድል ተጠቃሚነት ወይም በምጻሩ አገዋ ተግባራዊ ማድረግ የጀመረችው። ከዛን ጊዜ ወዲህ አገዋ አሜሪካ በቀጠናው ላይ ያላት የኢኮኖሚ ፖሊሲና የንግድ ግንኙነት መሠረት ሆኖ ቀጥሏል። አገዋ ለተጠቃሚነት ብቁ የሆኑ የአፍሪካ ሀገራት አንዳንድ ለውጭ ንግድ የሚያውሉትን ሸቀጥ ካለቀረጥ ወደ አሜሪካ እንዲያስገቡ እድል ይሰጣል።

ይህም ከሳህራ በታች ባሉ አገራት የኢኮኖሚ እድገትን እንዲሁም የኢኮኖሚና የፖለቲካ ታድሶን ያበረታታል። በያዝነው የፈረንጆች ወር መጀመሪያ ላይ የዩናይትድ ስቴትስ እና የ35 አፍሪካ አገራት ተወካዮች ጆሐንስበርግ፣ ደቡብ አፍሪካ ውስጥ ለ20ኛው የአገዋ መድረክ ተገናኝተው ነበር። በዚህ ዓመቱ የአገዋ መድረክ ላይ መገኘት ያልቻሉት የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በቪዲዮ ባስተላለፉት መልእክት፣ ዋናው ነገር ሽርክና መኖሩ ነው

ዩናይትድ ስቴትስ ከአፍሪካ ሀገራት ጋር በጋራ ስለምትሰራው እንጂ እርሷ ለአፍሪካ ሀገራት ስለምታደርገው አይደለም። አገዋ ይህንን ራዕይ ተግባራዊ ማድረግ ላይ እያለመ ነው ብለዋል። ከሁለት አስርተ ዓመታት በላይ ከሰሃራ በታች ላሉ በመቶ ሺህ ለሚቆጠሩ ሰዎች አገዋ ማለት አዲስ የሥራ ዕድል፣ አዲስ ክህሎት፣ አዲስ ትውውቅ

አዲስ መዋለ ነዋይ እንዲሁም ዝቅተኛ ሙስናና ከፍተኛ የሰራተኛ መብት ማለት ነው። ይህ ማለት በአየር ንብረት ለውጥ፣ የምግብ ዋስትና፣ በአቅርቦት ሰንሰለት ላይ የሚያጋጥሙ ችግሮችና ተጋላጭነት የመሰሉ የጋራ ተግዳሮቻችንን በተመለከተ በጋራ መፍትሄ የምንሻበትን ጠንካራ አንድነት ፈጥሮልናል። ነገር ግን የምንፈልገው አገዋን ማራዘም ብቻ አይደለም

ከአሜሪካ ኮንግረስ ጋር አብረን በመስራት የበለጠ ተሻለ ማድረግ ነው የምንፈልገው። ይህ መድረክም ዓላማው ይህ ነው ሲሉ

ብሊንከን መልእክት ማስተላለፋቸውን ርዕሰ አንቀጹ ጠቅሷል። የአየር ንብረት ለውጥን ለመቋቋምና የሴቶችን የኢኮኖሚ ተጠቃሚነት ለማሳደግ ከመንግስትና ከግሉ ዘርፍ 8 ቢሊዮን ዶላር እያንቀሳቀስን ነው። የምግብ ዋስትናና የማህበረሰብ ጤናን በተመለከተ በቀጠናው ትልቁ የውጭ መዋለንዋይ የመደብን አገር ነን

የቫክስ ተነሳሽነት የተሰኘውና የአፍሪካ የእህል ዘሮችና አፈር ለማሻሻል በሚደረጉ ጥረቶችና ሌሎችን መስኮች ጥረት በማድረግ ላይ ነን። በተመሳሳይም አፍሪካ በዓለም የዲፕሎማሲ መድረክ ላይ ያላት ድምፅ ጎልቶ እንዲሰማ ድጋፋችንን እንቀጥላለን ሲሉ ብሊንከን ተናግረዋል።

የአፍሪካን ሕብረት ወደ ቡድን ሀያ እንኳን ደህና መጣህ እንላለን። የዓለም የገንዘብ ድርጅት በስራ አስፈጻሚ ውስጥ ከሳሃራ በታች ያሉ አገራት ተወካዮችን ቁጥር መጨመሩን እናደንቃለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የአፍሪካ ተወካይ እንዲኖረው የሚደረገውን የተሀድሶ ጥረት እንቀጥላለን። በዜጎቻችን መካከል ያለውን ግንኙነት ለማጠናከር ደግሞ ፕሬዚደንቱን የሚያማክር የአፍሪካ ዳያስፖራ ካውንስል አቋቁመናል።

ይበልጥ ሁሉን አካታችና ዘላቂ የሆነ እድገት ለአፍሪካም ሆነ ለአሜሪካ እንዲሁም ለዓለም እድገት መልካም ነው ሲሉ ብሊንከን መናገራቸውን ጠቅሰው ርዕሰ አንቀጹ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።

በ22 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ በስት ከዋሽንግተን ዲሲ ሲተላለፍላችሁ የቆየው የማክሰኞ ምሽት ህዳር 3 2016 ዓ ም መሰናዷችን እዚህ ላይ ተፈጽሟል። የደንገረመው መሰናዶውን በመምራት ኤልያስ አስማረ ስርጭቱን በማቀናበር ከዋና አዘጋጇ ጽዮን ግርማ እንዲሁም ደግሞ ስርጭቱና ዝግጅቱን በማሰናዳት አብረውን ከነበሩ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን እዚህ ላይ እንሰናበታለን። በነገው ምሽት እንገናኝ። ሰላም ጠና አስጥልኝ።

Dan ada,